ባለፈው ሰኔ የተመሰረተው የደቡብ አፍሪካ የአንድነት መንግስት 100 ቀናት ሞልቶታል። በርካቶች በዚህ ወቅት ፕሬዝደንት ሲሪል ራማፎሳ የሚመሩት መንግስት ስኬቶችና ቀጣይ አካሄድ እየገመገሙ ይገኛሉ። አስር የፖለቲካ ፓርቲዎች ስልጣን ለመቆጣጠርና ሀገሪቱን ለመምራት ሲወዳደሩ የተፈጠረው ልዩ ሙከራ ለጋ ለሚባለው የደቡብ አፍሪካ ዴሞክራሲ ትልቅ ትርጉም አለው። ለአዲሱ መንግስት ትልቁ ፈተና የደቡብ አፍሪካ ኢኮኖሚ እድገትና ከፍተኛ ደረጃ ላይ የደረሰው ስራ አጥነት ናቸው። በሀገሪቱ ከ11 ሚሊዮን በላይ ሰዎች ስራ ይፈልጋሉ። ከግማሽ በላይ የሀገሪቱ ወጣቶች ስራ አጥ ናቸው። ከዋጋ ግሽበት ጋር ተደማምሮ እጅግ ድሃ የሚባሉ የሀገሬው ሰዎች ቤተሰቦቻቸውን ለመመገብ አሁንም እንደተቸገሩ ይገኛሉ። የደቡብ አፍሪካ የሰራተኞች ማህበራት ኮንግረስ በዚህ ሳምንት ሀገር አቀፍ ተቃውሞ ጠርቶ ነበር። በተለያዩ ከተሞች የተካሄዱት ሰልፎች ስራ አጥነትን ለመቀነስ የተወሰደው እርምጃ ዘገምተኝነትና የአንድነት መንግስት በተመሰረተ በሶስተኛ ወር የተላለፈው የወጭ ቅነሳ ላይ ያነጣጠሩ ናቸው። የአንድነት መንግስት ሲቋቋም ከውጭ ከፍ ያለ መተማመን ቢፈጠርም በደቡብ አፍሪካ የሰራተኞች ማህበራት ኮንግረስ የተጠሩት የተቃውሞ ሰልፎች በሀገሪቱ ያለውን ስሜት አደብዝዘውታል። ደቡብ አፍሪካዊው ተንታኝ ሳንዲሌ ዝዋና የአንድነት መንግስት ሲመሰረት ሀገሪቱ ወደ መድብለ ፓርቲ ዲሞክራሲ በመሸጋገሯ ስኬታማ ሆናለች የሚል እምነት አላቸው። ስልጣን ጠቅልለው ከያዘው የአፍሪካ ብሔራዊ ኮንግረስ ተላቃ ሀገሪቱ ውድድር ወደ ሞላበት የመድብለ ፓርቲ ዲሞክራሲ በመሸጋገሯ ደቡብ አፍሪካና መላው አፍሪካ ደስ ይላቸው ሊያስፈልጋቸው ይገባል። በርካታ ስጋቶችና ብዙ እድሎች ይኖራሉ። ነገር ግን ወዲያው ስኬታማ አይሆንም። ብዙ ስራ ይጠይቃል። በታሪክ ከደቡብ አፍሪካ ብሔራዊ ኮንግረስ ጋር ጥብቅ ቁርኝነት በነበረው የሰራተኞች ማህበራት ኮንግረስ የተጠሩት የተቃውሞ ሰልፎች በአጠቃላይ በሀገሪቱ ፓርቲውን በተመለከተ ያለውን አተያይ የሚጠቁሙ ናቸው። የኔልሰን ማንዴላ ነፃ አውጪ ፓርቲ ባለፈው ግንቦት ወር በተካሄደው ምርጫ አርባ በመቶ ገደማ ድምፅ ብቻ በማግኘት በታሪኩ አይቶት የማያውቀው ሽንፈት ገጥሞታል። ይሁንና ፕሬዚደንት ሲሪል ራማፎሳ ዴሞክራሲያዊ ጥምረት ከተባለውና ሌሎች በርካታ አነስተኛ ፓርቲዎች ጋር በመጣመር ስልጣናቸውን ማስጠበቅ ችለዋል። አንዳንዶች ትንሽ ድጋፍ ብቻ ያገኙት ራማፎሳ ታሪኩን በሙሉ በአንዳች የሙስና ቅሌት ስማቸው በሚነሳ ጉምቱ ፖለቲከኞች ሲመራ የቆየውን የአፍሪካ ብሔራዊ ኮንግረስ ለማነቃቃት ኃላፊነታቸውን ለሌላ አሳልፈው ቢሰጡ ብለው ተስፋ አድርገው ነበር። የደቡብ አፍሪካ የሰራተኞች ማህበራት ኮንግረስና የተጣመሩ ፓርቲዎች ሁሉ የአፍሪካ ብሔራዊ ኮንግረስ ተቆጣጥሮት የቆየውን ስልጣን በመቀየር የአንድነት መንግስት መመስረቱ ብቻውን በቂ እንዳልሆነ በማሳሰብ በለውጡ ላይ ተጽዕኖ ለማሳደር እየሞከሩ እንደሚገኙ ስዋና ይናገራሉ። ራማፎሳ የሚመሩት የአንድነት መንግስት ሀገሪቱን ወደፊት ለማራመድ የሚያስችል አጠቃላይ የፖሊሲ እቅድ የለውም የሚለው ትችት ተንታኙስ ዋና የሚጠቅሱት አበይት ጉዳይ ነው። ከተመሰረተ አንድ መቶ ቀናት ያስቆጠረው መንግስት ከደቡብ አፍሪካ ህዝብ ይልቅ ለቢዝነስና ለኢንዱስትሪ ትኩረት ሰጥቷል ሲሉ የሚተቻሉ የሀገሪቱ የሆነ እቅድ ያስፈልገናል። እቅዱ የዲሞክራሲያዊ ጥምረት ፓርቲ የአፍሪካ ብሔራዊ ኮንግረስ ወይም የደቡብ አፍሪካ የንግድ ማህበረሰብ ሊሆን አይገባም። በአሁኑ ወቅት ሀገሪቱን እየመራ የሚገኘው የተወሰኑ ሰዎች ስብስብ ነው፣ የአንድነት መንግስት አይደለም። ስዋና ባለፉት አንድ መቶ ቀናት በአዲሱ መንግስት ውስጥ ከሚገኙ ተሿሚዎች በቂ የኃይል አቅርቦት የመሰረተ ልማት ውድቀት መጠነ ሰፊ ወንጀልና ሙስና ለመዋጋት በሚያስፈልግ ጥረት ላይ የሚሆን የሥራ አጥነትን በመሳሰሉ አንገብጋቢ ጉዳዮች ላይ አንዳች አስተያየት እንዳልተሰጠ በአጽንኦት ያነሳሉ። ችግሮቹ በአንድ መቶ ቀናት ሊፈቱ እንደማይችሉ የሚስማሙት ስዋና የሹማምንቱ ዝምታ ግን የደቡብ አፍሪካን የአንድነት መንግስት የሥራ አፈጻጸም ለመገምገም አስቸጋሪ እንዳደረገው ይናገራሉ። ከዚህ ባሻገር በደቡብ አፍሪካ የአንድነት መንግስት ውስጥ ያለው ሽኩቻ መነጋገሪያ የሆነ ነው። በቅርቡ ለመጪዎቹ አስር ዓመታት የደቡብ አፍሪካን የጤና አገልግሎት ይቀይራል በተባለለት ብሔራዊ የጤና መድን አተግባበር ላይ ፖለቲካዊ ልዩነት ተከስቷል። የዕቅዱ ዋነኛ ተቃዋሚ ዴሞክራሲያዊ ጥምረት የተባለው ፓርቲ ተግባራዊ ሊደረግ የታሰበው ብሔራዊ የጤና መድን ለቢዝነስ መጥፎ ነው በማለት ይሞግታል። በዴሞክራሲያዊ ጥምረትና በአፍሪካ ብሔራዊ ኮንግረስ መካከል ለአንደኛ ደረጃ ትምህርት በተዘጋጀ አዋጅ ላይ ጭምር ግጭት ተፈጥሯል። በሁለቱ ፓርቲዎች መካከል በተፈጠረው ልዩነት ምክንያት ፕሪቶሪያ እና በዙሪያዋ የሚገኙ ከተሞችን የሚያካትተው የትሸዋኔ ከንቲባ ከስልጣናቸው ተባረዋል። ከንቲባው የዴሞክራሲያዊ ጥምረት አባል ነበሩ። በዚህ ሁሉ አለመግባባት ውስጥ የበለጠ ተጎጂ እየሆነ የመጣው የአፍሪካ ብሔራዊ ኮንግረስ በውስጡም ሆነ በደቡብ አፍሪካ የአንድነት መንግስት ውስጥ የተቀናጀ ድምፅ መፍጠር ተስኖታል። በአዳዲስ ባቡሮችና የሀገሪቱን ዋና ዋና ወደቦች በማሻሻል በሎጂስቲክስ በህዝብና በሸቀጦች ማጓጓዣ ዘርፎች ባለፉት ወራት ሊሳካ የሚችል ለውጥ መኖሩን ስዋና ገልጸዋል። በዲሞክራሲያዊ ጥምረት ፓርቲ የሚመራው የደቡብ አፍሪካ ሀገር ውስጥ ጉዳይ መስሪያ ቤት የቪዛ የስራ ፈቃድና የፓስፖርትን ጨምሮ የተከማቹ ማመልከቻዎችን መልስ ለመስጠት የሚያስችል አጠቃላይ እቅድ ይፋ አድርጓል። በርካታ የምክር ቤት አባላት የተመረጡባቸውን አካባቢዎች እየጎበኙ ነው። ሚኒስትሮች ለተሾሙባቸው ተቋማት ስራዎች ትኩረት መስጠት ጀምረዋል። ነገር ግን የዶይቼ ቬለው ዘጋቢ ቱሶ ኩማሎ እንደሚለው አዲሱ መንግስት የደቡብ አፍሪካውያንን እምነትና ድጋፍ ለማግኘት ወደ ሀገሪቱ ዜጎች የበለጠ መቅረብ አለበት። ኩማሎ እንደሚለው የደቡብ አፍሪካ የአንድነት መንግስት በዝግታም ቢሆን ወደፊት መራመድ እንደጀመረ ዜጎች እየታዘቡ ነው። ነገር ግን ሰዎች ከፍተኛ ለውጥ ይጠብቃሉ። ማህበራዊው ለውጥ እንደሚጠበቀው ፈጣን አይደለም፣ የሚለው ኩማሎ ስራ አጥነትና የወንጀል መስፋፋት አሁንም የሀገሬውን ዜጎች ከሚፈትኑ መካከል እንደሆኑ አስረድተዋል። ወደፊት ለመራመድና ተጨባጭ ለውጥ ለማምጣት ከፖሊሲዎቻቸው ጋር መጣጣም አለባቸው። እንደዚያ ከሆነ ሰዎች በምን እንደሚለኳቸው በግልጽ ያውቃሉ። ስኬቱ ፓርቲዎቹ በፖሊሲዎቻቸው በርዕያቸውና በአምስተኛው ዓመት መጨረሻ ሊያሳኩ በሚፈልጉት ግብ ምን ያክል ይቀናጃሉ በሚለው ይወሰናል። የፖለቲካ ትንታኙ ዳንኤል ሲልከ የደቡብ አፍሪካ የአንድነት መንግስት መመስረት ይፋ ከሆነ በኋላ በሀገሪቱ ያለው ነባራዊ ሁኔታ መሻሻል ማሳየቱን፣ ይህም የባለውረቶችን ትኩረት ሊስብ እንደሚችል ለዶቸቨለ ተናግረዋል። የደቡብ አፍሪካ የአንድነት መንግሥት በሀገሪቱ ያለውን ስሜት አሻሽሎታል። በተለይ ይህ መንግስት በሀገሪቱ አክራሪ የሚባለውን የፖለቲካ ኃይል በተለይም እንደ ኢኮኖሚ ነፃ አውጪዎችና ኤምኬ ያሉትን ገሸሽ በማድረግ የአፍሪካ ብሔራዊ ኮንግረስን መካከለኛ አቋም ካላቸው ፓርቲዎች ማጣመሩ የውጭና የሀገር ውስጥ ባለወረቶችን ጨምሮ በብዙዎች አተያይ ለንግድ ስራ አመቺ ተደርጎ የሚወሰድ ነው። የደቡብ አፍሪካ መንግስት አወቃቀር በጆሃንስበርግ የአክሲዮን ገበያ እና በሀገሪቱ የመገበያ መለያ ገንዘብ ላይ አወንታዊ ተጽዕኖ እንደፈጠረ የፖለቲካ ተንታኙ አስረድተዋል። የራንድ የምንዛሬ ተመን 7.5 በመቶ ተጠናክሯል። የአክሲዮን ገበያው በአንጻሩ 11 በመቶ ከፍ ብሏል። ነገር ግን ዳንኤል ሴልከ ባለፉት 100 ቀናት ተጨባጭ የፖሊሲ ማሻሻያ ይፋ እንዳልሆነ በስዋን ሀሳብ ይስማማሉ።